የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 15 2011 ዓ ም ምሽት ዝግጅቶቻችንን ይዤ አብሬያችሁ እቆያለሁ። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ታናሽ ወንድሜ ነው። 23 ዓመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። በሌላ ዜና በምዕራብ ወለጋ ዞን የአማራ ብሔር ተወላጆች ብሔር ተኮር ጥቃት እየደረሰብን ነው አሉ። ግን አሁን በዛ መሀል ላይ ያው እየተሰቃየ ነው ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ዘብቷል ምናምን ይሉናል። ትክክለኛ መሆኑን እርግጠኛ መሆኑን አላገኝ አላወቅንም። በሙሉ ዘገባ ሁለቱንም እንመለስበታለን። በሌላ ዘገባ በምዕራብ ኦሮሚያ በአባ ቶርቤ ስም ተደራጅቶ የክልሉ ባለስልጣናትና ፖሊሶች ላይ ግድያ በመፈጸም የሚንቀሳቀስ ቡድንን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽነር ገለጸ። ቃለ ምልልስ ይዘናል። ወደ ድሬዳዋ ማምርተን ሰሞኑን በድሬዳዋ ዩኒቨርሲቲ የነበረውን ግጭት እንቃኛለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁኝ። የዩናይትድ ስቴትስ መንግስት ቢያንስ እስከፊታችን ሐሙስ ካለበለዚያም ለመጪው በርካታ ቀናት ሳምንታትም በከፊል ዝግ እንደሚሆን ተገልጿል። የመንግስቱ ከፊል መዘጋት ምክንያት ፕሬዚዳንት ዶናልድ ትራምፕ ከጠየቁት ሀገሪቱ ከሜክሲኮ ጋር በምትዋሰንበት ድንበር ላይ የግንብ አጥር ለማቆም የሚያስችል ወጪ ያካተተ በጀት አለመ አለማፈግፈጋቸው እና ዴሞክራቱ እንደራሲዎች ደግሞ ግንብ የማቆም ሀሳብን በጽኑ መቃወማቸው መቀጠላቸው ነው። ፕሬዚዳንቱ ዛሬ ባወጡት የትዊተር መልእክታቸው ዲሞክራቶቹ ቀደም ባሉት ጊዜያት ይዘውት በነበረ አቋም በድንበሩ ላይ የግንብ ወይም የአጥር ቋሚ መከለያ እንዲኖር አጥብቀው ሲደግፉ ቆይተዋል ብለዋል። ሀሳቡን የተቃወሙት የእርሳቸው የምረጡኝ ማዕከላዊ ጉዳይ ከሆነ በኋላም መሆኑን ጠቁመዋል። በሌላ በኩል የሕግ መወሰኛ ምክር ቤት ሁለተኛ ዲሞክራት አባል የኢሎኔል ዴክ ደርቢን ከትላንት በስቲያ ቅዳሜ በትዊተር ገጻቸው ባሰራጩት ቃል ትራምፕ መንግስቱን ለመዝጋት የወሰኑት ኋላ ቀር ለሆነና የመካከለኛ ዘመን የወሰን ላይ ግንብ ሲሉ ነው ትርጉም የለሽና የጭካኔ እርምጃ ብለውታል። የተወካዮች ምክር ቤቱና ዋይት ሀውስ ቤተ መንግስት በበጀት ጉዳይ ባለመስማማት መንግስቱን በከፊል ወደ መዝጋት ሲሄዱ ባለፉ አምስት አመታት ውስጥ ያሁኑ ለአራተኛ ጊዜ መሆኑ ነው። እስራኤል የፊታችን ሚያዝያ ውስጥ አጠቃላይ ምርጫ እንደምታካሄድ እና ከሴኔቷ ወይም የተወካዮች ምክር ቤቷን እንደምትበትን የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፓርቲ ዛሬ አስታወቀ። በጠቅላይ ሚኒስትር ኔታንያሁ የሚመራው ጥምረት በውስጥ መከፋፈል ተቀስፎ ለወራት የዘለቀ ሲሆን በሐማስ ከሚመራው ጋዛ ሮኬቶች ለሚወነጨፉ ሮኬቶች የመንግስቱ ምላሽ ደካማ ነው በሚል የመከላከያ ሚኒስትሩ አቬግዶር ሊበርማን በቅርቡ ስልጣናቸውን ለቀዋል። ኢንዶኔዥያ ውስጥ ከትላንት በስቲያ በደረሰው የሱናሚ ማዕበል የሞቱ ሰዎች ቁጥር ዛሬ ወደ ሶስት መቶ ሰባ ሶስት ማሻቀሙን የሀገሪቱ የአደጋ አያያዝ ባለስልጣናት አስታወቁ። የባንተን ክፍለ ሀገር የባህረ ጠረፍ አካባቢ ማዕበሉ ከመታት በኋላ ከሁለት ቀናት በኋላም እስከዛሬ ከመቶ ሰው በላይ የት እንዳለ እንደማይታወቅና ቢያንስ አንድ ሺ አራት መቶ ሀምሳ ዘጠኝ ሰው መጎዳቱን የኢንዶኔዥያ የአደጋ ስራ አመራር ብሔራዊ ቦርድ አመልክቷል። ሱንዳ የሚባለው ሰርጥ አካባቢ ያጥለቀለቀው ከትላንት በስ ሚስቲያው ሱናሚ 681 መኖሪያ ቤቶችን ጨምሮ ወደ 1000 የሚሆኑ ህንጻዎችንና ግንባታዎችን ጉዳት አድርሷል። የቀድሞ የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ በይፋ ከሚታወቀው የገቢ ምንጭ ውጭ ንብረት ይዘዋል ያለ አንድ የሀገሪቱ የጸረ ሙስና ችሎት ዛሬ የሰባት ዓመት እስራት ፈርዶባቸዋል። አድማጮች ለሰዓቱ ያዝናቸው አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ደኝ አብረን ከአድማስ ንሻገር ጋቢና ቪኦኤ ሌስ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። በጊምቢ ከተማ ሁለት ወጣቶች በታጠቀ ኃይል መገደላቸውን የአካባቢው ነዋሪዎች ተናገሩ። ትናንት አንድ በጉልበት ስራ የሚተዳድር ወጣት ሲገድል ዛሬ ደግሞ የአእምሮ ጤና እክል ያለበት ወጣት ተገድሏል ይላሉ ዓይን እማኞች። ትላንትናና ዛሬ ከተማዋ በከፍተኛ የጦር መሳሪያ ድምፅ ስትታመስ መቆየቷንም ነዋሪዎች ይገልጻሉ። የአካባቢው ኮማንድ ፖስት በበኩሉ የመከላከያ ሰራዊት ማንንም አልገደለም ብሏል። ናኮር መልካ ከነቀምቴ ዝርዝሩን ይዟል። ዛሬ በጊምቢ ከተማ የመከላከያ ሰራዊት በከፈተ ተኩስ የሁለት ሰው ህይወት ማለፉን በአካባቢ የነበሩ የአይን እማኞች ለዝ የተናገሩ ከእለቱ ስድስት ሰዓት አካባቢ ልዩ ቦታው ደባ ባንክ የሚባል ቦታ ላይ የአእምሮ ጤና ችግር ያለበትን ግለሰብ በመከላከያ ኃይል በመተኮሰ መሳሪያ መሞቱን በአካባቢው የነበሩ ግለሰቦች ተናግረዋል። ይህ ግለሰብ ቤታቸው እንደሚባልም ነግረውኛል። በዚህ ስፍራ ላይ የነበረ ሌላም ግለሰብ መቁሰሉን ገልጸዋል። መከላከያ ሰራዊቱ ብዙ ወጣቶችን እንደያዘና ከተማ ውስጥ ማንም እንዳይቀሳቀስ ማድረጉንም እንዲሁ ገልጸውልኛል። ትናንት ረፋቱ አምስት ሰዓት ገደማ በከተማው በተከፈተው ተኩስ ነው የቀን ስራ የሚሰራው ወጣት በጥይት የተመታው። ይላል ስሙ እንዳይጠቀስ የተናገረ ግለሰብ። ሁሴን አህመድ የሚባል ወጣት ህይወቱ አልፈዋል። ዕድሜው ከሀያ ሶስት እስከ ሀያ አምስት ቢሆን ነው። የሟችን ታላቅ እህት ብርቄ አመድ አናግሬ ነበር። ሁሴን አህመድ የሚባል ታናሽ ወንድሜ ነው። ሀያ ሶስት አመቱ ነው። ወንድሜ እንደ መከል ባደረጉት አገሩ ሰላም ነበርና ውጭ ቁጭ ብሎ ጫማ ሲጠርግ ነበር። ብዙ ሰዎች የመሳሪያ ድምፅ ሲሰሙ ደንግጠው ሲሮጡ ነበር። በከተማው ከረፋቱ አምስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት የሚተኮሶ ከባድ መሳሪያ ሳያባራ መቆየቱን ሌላ ስሙ እንዲጠቀስ ያልፈለገ ግለሰብ ነግሮናል። የሁለት ሰዎች ህንፃም በዚሁ መሳሪያ ተደብቧል ብሏል። አሉ በከናል ላሎ ድዋ አፍሪ ተች ባሪ ቦጆ ለተላሎ ኩድ አፍሪ ኦልታን ሞራ ዜሮ አራት ቀበሌ በመሄድ አስራ አራት የሚሆኑ ወጣቶችን ይዘው ልብሳቸውን አስወልቀው በዱላ ሲደበድቧቸው ነበር። ወጣቶቹ አሁንም እዛው ናቸው፣ አልተለቀቁም በተከፈተ ጊዜ በድንጋጤ ሲሮጡ የነበሩ ሁለት ግለሰቦች በውስጥ ወድቀው እግራቸው ላይ ጉዳት እንደደረሰባቸውም የአይን እማኙ ተናግሯል። በጊንቢ ሆስፒታል የሕክምና ድጋፍም እንደተደረገላቸው ጭምር አብራርቶልኛል። በከተማው ብዙ የመከላከያ ሰራዊት የያዙ ተሽከርካሪዎች እየተንቀሳቀሱ ነው ያለው ይህ ግለሰብ ትናንት ቁጥራቸው ትንሽ የማይባል ወጣቶች በመከላከያ ሰራዊቱ መወሰዳቸውንም ባገኘሁት መረጃ በከተማው ተኩስ አለ። ሰዎች እንደሚሉት ተኩሱን የከፈተው መከላከያው ኃይል ነው። የአንድ ሰው ህይወትም አልፏል። ለምን ወደ ተኩስ እንደገቡ ለማጣራት አልቻልኩም። መሳሪያው ከተማ ውስጥ በመተኮሱ የከተማው ነዋሪ ተሸብሯል። ስጋትም ገብቶታል። በከተማው አሁንም ቢሆን የተረጋጋ ሁኔታ አለመኖሩን እና ነዋሪዎች በስጋት ከቤታቸው ሳይወጡ እንደዋሉ የአይን እማኞች ተናግረዋል። ጠዋት በፖሊስ መኪና ሰዎች ወደ ስራ እንዲገቡና አገልግሎቶች እንዲጀመሩ ጥረት ቢደረግን ከሰዓት የከፈተ አንዳችም ሰው እንደሌለን ነግረውኛል። ከዚህንዲ ከተማ አቅራቢያ በሚገኘው አሮጂ የገጠር ቀበሌ ውስጥ አንድ የስልሳ አምስት ዓመት አዛውንት በመከላከያ ኃይል ተመትቶ የሕክምና ድጋፍ እየተደረገለት መሆኑን የዓይን እማኞች ተናግረዋል። በጊምቢ ከተማ ከንቲባ የሆኑት አቶ ቤሬሳ ቀቤሳ ተኩሱ ሲከፈት ከተማ ውስጥ እንዳልነበሩ ገልጸው ድርጊቱን በተመለከተ እንዲህ ብለው ነበር። በጊምቢ ከተማ በመከላከያ ሰራዊት ተፈጸመ ስለተባለው ግድያ የአካባቢው ኮማንድ ፖስት አዛዥ ኮሎኔል እልሁ እንዲህ ብለውኛል። እውነት በአካባቢው ስለሆነው ነገር የሚያውቀው ጉዳይ ካለ ለማጣራት አመራሩን ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ ናኮር መልካ መጠምቴ። ናኮርን በአድማጮቻችን ስም አመሰግናለሁ። ናኮር ትሰማኛለህ? አንድ ሁለት ጥያቄዎች ላቀርብ ፈልጌ ነው። አዲሱ እየተሰማኝ ነው። ከመከላከያ ሰራዊት የተተኮሰ መሳሪያ የሰው ህይወት እንዳጠፋ ገልጠህልናል፣ እና ከመከላከያ ሰራዊት ለመተኮሱ ምን ያህል አረጋግጠሃል? ናኮር የአይን ማኞች እንደነገሩን መኪናው በከተማው እንቅስቃሴ ሲያደርግ ነበረ። አራት ቁራን አንዱ ሙሉ ሰራዊት የያዘ ሌሎቹ ባዶ ገብቶ ነበር። ከዛ ወደ አምስት ሰዓት ገደማ ሰባት ሌሎች ከተማ ውስጥ ተኩስ እያሰሙ ነው የገቡት። ኦራኖቹ ላይ የተጻፈው የታርጋ ቁጥር የመከላከያ መኪና እንደሆነ ያመለክታል። የአይንማኞቹም ከኦራሉ የሚተኮስ ተኩስ ነው ወጣቱን የገደለው የሚል መልስ ነው የሰጡኝ። ወጣቶቹን እንደገደለ የአይነማኞች ነገሩ። መልካም። የታፈሱ ወጣቶችም አሉ ብለኸኛል። ምን ያህል ናቸው? ስንት ወጣቶች ታፈሱ? ለመሆኑ ዋናው መነሻ ምክንያቱ ምንድን ነው ተባለ? ስለ እሱ ተጨማሪ ነገር ትነግረናለህ? ጥሩ። ዛሬ ከረፋዱ ስድስት ሰዓት ጀምሮ ከተማው በተኩስ ሲናወጥ እንደነበረ የአይነማኞች ነግረውናል። የተኩሱን ምክንያት በግልጽ የተገለጸ ባይሆንም ከኮሎኔሉ መረዳት እንደቻልኩም በከተማው የኦነግ እንቅስቃሴ አለ ተብሎ ስለሚታሰብ እነሱን ለመቆጣጠር የተደረገ መሆኑን ነው። ከኮሎኔሉ አነጋገር መረዳት የሞከርኩት በከተማው የሚገኙት ወጣቶች ከተማው እንዳይቆሙ የመከላከያ ሰራዊቱ ጥረት ሲያደርግ ነበረ። ከመንገድ ላይም እያባረራቸው ነበር። በዚህ ምክንያት ምናልባት መንገድ ላይ ይቆሙ የነበሩ ወጣቶች ማክሳቸውን ለማረጋገጥ ወደ ካምፓቸው ካምፓሰሰው የወሰዷቸው እንደሆነ ነው። አንዱ የአይን እማኝ ቁጥሩ ትናንት፣ ዛሬ ቁጥራቸው በግልጽ ይህ ነው የተባሉ ወጣቶች አይደሉም። የአሰሩ ቁጥራቸውን አልነበሩም። የአይን እማኝ ትናንት ግን አስራ አራት ወጣቶች ናቸው። በዚህ እንዲከተማ ዜሮ አራት ቀበሌ አካባቢ ተወስደው ካምፕ ውስጥ ያሉት እነዚህ ወጣቶች ዛሬም እንዳልተለቀቁ ነው ከአይንማኝ ለመረዳት ይታል። መልካም ናኮር ግን ጠዋት ነው እንግዲህ ዛሬ ይህን ሪፖርት የላክልን። አሁን ደግሞ ከምሽቱ ሶስት ሰዓት አልፏል ኢትዮጵያ ውስጥ እና ግንቢ እንደው በአሁኑ ሰዓት ምን ትመስላለች ባጭሩ? ከጭር ብላለች። ማለትም የሰው እንቅስቃሴም አይታይም ማለት ነው። የመከላከያ ሰራዊቱ ግን በብዛት እየተንቀሳቀሰ ነው በኦራል እንዲሁም በስኤች በእግርም እንቅስቃሴ እያደረጉ ነው። ወጣቶቹ ከመንገድ ዞር ብለዋል። ማንም ሰው መንገድ ላይ አይታይም። የንግድን፣ የትራንስፖርትን፣ የሌላ አገልግሎት አይታይም። መንግስት ሰራተኛን ወደ ቢሮ አልገባም ዛሬ። ሆኖም ጠዋት ላይ ወደ ቢሮ እንዲገቡ በፖሊስ መኪና ድምፅ ማጉያ እንቅስቃሴ ሲደረግ ነበረ፣ ጥሪው ሲቀርብ ነበር። ያምን ጥሪ ተከስለው ግን ከሰዓት ስራ የገባ አንድን ሳያሳይም አንድም አይነት አገልግሎት አልተጀመረም። ከተማ ውስጥ የሚታዩት እንደመንገድ ስ ሰራዊት ብቻ ናቸው። በመሳሪያ ተመቶ የሞተው ወጣትም ቤተሰቦች የደረሱት ከአራት ሰዓት ቆይታ በኋላ ማለት ነው። ወጣቱ የተገበለው ጨዋት ስድስት ሰዓት ሲሆን የቤተሰቦቹ ደርሰው አስከሬኑን ከዛ ከመንገድ ላይ ያነሱት ወደ አስር ሰዓት ገደማ እንደሆነ ነው። የአይን ማኞት ነገሩ በመሳሪያ ተመታቆስ ላይ ነበረች ወጣት አለች፣ ክብር ታምሩ ትባላለች። እሷም ወደ ሆስፒታል ተወስዳ የሕክምና እርዳታ እየተደረገላት መሆኑን ሰምቻለሁ። በአጠቃላይ ጊዜ ከተማ ስጋት የተላበሰ እንደሆነ ነው የሚታየው። ልካም ናኮር፣ እውነት ነው እንግዲህ። የነገው ሁኔታ ነገ እናወራለን። የዚህ የወጣቱም የቀብር ስነስርዓት ራሱን የቻለ ሂደት ይኖረዋል። ሁኔታዎች ሊለወጡ ይችላሉና የጸጥታው ሁኔታ ማለቴ ነው። እግዜር ይስጥልኝ ናኮር፣ ነገ ተመልሰን እንመጣለን እንደ ሁኔታው። እኔ አመሰግናለሁ። አዲሱን የነቀምቴው ዘጋቢያችን ናኮር መልካን እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባችን ነው የምናልፈው። በምዕራብ ወለጋ ዞን የአማራ ብሔር ተወላጆች ብሔር ተኮር ጥቃት ደረሰብናሉ። አስቴር ምስጋናው ዝርዝሩን ከባህር ዳር አሰናድታለች። በምዕራብና ሆሮ ጉድሩ ወለጋ ዞኖች ውስጥ ባሉ አንዳንድ ወረዳዎች የሚኖሩ የአማራ ብሔር ተወላጆች ለአሜሪካ ድምጽ ስልክ በመደወል በታጠቁ ኃይሎች ብሔር ተኮር የሆነ ጥቃት እየደረሰብን ነው ሲሉ ተናግረዋል። ስሜን መጥቀስ አልፈልግም ያሉት ደዋይ በሆሮ ጉድሩ ወለጋ ዞን ጃርቴ ወረዳ የሚኖሩ ሲሆን የዳውድ ኢብሳ ሰራዊቶች ነን፣ እዚህ አካባቢ አማራ መኖር የለበትም እያሉ እየደበደቡ መሳሪያችንም እየቀሙን ነው ያሉት ይላሉ ከተሳት አምስት ቀን ጀምሮ ማለት ነው። መሳሪያ እየወሰዱ ነው። የዳዊት ሳ ወታደር ነው ነው ያሉን። ያው መከላከያችን የኢትዮጵያን መከላከያ ስት ይመስላሉ፣ ግን መልካቸው ብጫ። ያው ከዛ አንስቶ እስካሁን መሳሪያ እየዘረፉ ነው ያሉት፣ እየደበደቡ ሰውንም ያው እያሰቃዩ ነው ያሉት እና እኛ አሁን በቃ እንጀራ ፍለጋ ነው የመጣን የአማራ ዜጋዎች። ግን አሁን ደግሞ በቃ ጥቃት ላይ ደረሰብን እና ሀይለኛ ችግር ላይ ነው ያለ ነው አሁንም እኛ የምንለው የወገን ያለ እና የዘመድ ያለ ነው የምንለው። ሌላ የምንለው ጉዳይ የለንም። እኛም የወያኔ ሰራተኞች ወይም የወያኔ አባሎች ነው የሚሉን። የወያኔ አባል ሊሰራም ሊሰራም ሆነ ሊታገልም ሆነ ሊናገርም ሆነ አይችልም ነው የሚሉን። መከላከያ ገብቷል አልገባም። መከላከያ ይገባላችኋል ይሉናል። አልገባልንም ግን አሁን በዛ መሀል ላይ ያው እየተሰቃየን ያለ ነው እንጂ መከላከያ እስካሁን አልገባም። ግን አሁን ገብቷል ምናምን ይሉናል። ትክክለኛ መሆኑ እርግጠኛ መሆኑን አላገኘ አላወቅንም። ሌላው ስማቸው እንዲጠቀስ ያልፈለጉ ደወይም ከዚሁ ዞን አቤር ጉንድሮ ወረዳ ቱሉ ገና ከተማ የሚኖሩ ናቸው። በከተማው የመንግስት መዋቅር የለም እየተመራን ያለነው በታጠቁ ሀይሎች ነው። የነበሩት አመራሮችም ከታጠቁ ሀይሎች ጋር በመሆን እያስደበደቡንና እያስገደሉን ነው ይላሉ። የታጠቁ ኃይሎች ኦነግረናሉ እዚህ በጠላዳ በወረዳችን ማለት ነው። ይሄ ከተማው ላይ መጥተው በከተማ አስጋዘሩ ግብዣ አማካኝነት ነው የመጡ ተብሎ ህብረተሰቡ ትምህርት ስቁልን ብለን ያመጣናቸው ተባለ። ወጣን፣ ሰማን በቃ እና አሁን በኋላ መከላከያ ሰራዊትንና ሌላ የታጠቀ አንፈልግም፣ እኛና የኦሮሚያ ልዩ ሀይል ነው እንበቃለን የሚል መልስ ሰጡ። ስብሰባው ላይ ያው አዳምበት ምንም መልስም መስጠትም አንችልም አዳምጠን ተበተን። ከዛ በኋላ ግን በተናጠል በቃ ሌት እየመጡ ያው እየከበቡ አመራ ላይ እየተከበቡ ነው መሳሪያ ስልክ እያስወጡ ነው። ሲገቡ በይፋ ገብተው ስብሰባ አድርገው የሚሉ ሌላ ነው። አሁን በተዘዋዋሪ ሌት እየመጡ እንዴት ስልክ ያስፈጣሉ ስንል አይ ወላጅን እና አይሰራም ግንቦት ሰባት ነው አሁን የሚባል መሰሰት ግንቦት ሰባት። እኛ ደግሞ ምን እንዲሆን አናውቅም። የመንግስት መዋቅር እዛ አካባቢ አለ ማለት ይቻላል? አሁን ኧረ እንደ ምን የመንግስት መዋቅር አለ ይባላል? እንደ አሁን እኮ ምን ምን የመንግስት መዋቅር አለ እንዴ? በወረዳ ደረጃ እኮ ትትለልም። አሁን እኮ የተደራጀ ቡድን የሚመራ አይደል እንዴ? እየደበደቡ ሰው እየተመታ እየሞተ እኮ ነው። ለምሳሌ አንድ ጎጃሜ አሁን መቶ መሳሪያውን ወልደውት በአፍንጫው ደም እየመጣ ሆስፒታል ሄዷል። እንግዲህ ይሙት ይተረፍ ብቻ ጉዳዩን አላወቁም እንጂ ማለት ነው። አገልግሎት አቁሟል። ወደ ወረዳ ስትሄጂም አታገኝም። ፖሊስ ጣቢያ ብትሄጂም፣ ምን አወረዳ አስተዳደር ቢሮ ብትገቢ፣ ምንም ነገር ያው እነሱ ወረዳው ራሱ አይገባም። ምላሽ መስጠት በጣም አስቸጋሪ ነው። እነሱ አሉ። ስለዚህ በቃ ፍርሃቱም ስላለ ነው መሰለኝ በአመራሮቹ ራ ከዚህ ጋር በተያያዘ እዚሁ አማራ ክልል በምዕራብ ጎጃም ዞን ሰከላ ወረዳ ውስጥ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤት የሚማሩ ቁጥራቸው አንድ መቶ ሰማኒያ አምስት የሆኑ ተማሪዎች በምዕራብ ወለጋ ዞን የሚኖሩ ወላጆቻችን በታጠቁ ኃይሎች ታፍነው እየተወሰዱብን በመሆኑ ትምህርታችንን መከታተል አልቻልንም፣ በማለት ከሰሞኑ ባህር ዳር ከተማ ሰልፍ አካሂደው ነበር። አባቴ ካሴ ጸጋ ይባላል። የወሰዱት ቅዳሜ ለት ነው የፖሊስ ጣቢያ ትፈልጋል ብሎ ምናምን ቁጭላ ነው ወስደውት ያለ ቅዳሜ ለት ቤቱ ባለበት ጊዜ አሁን ካጠፋው ቅዳሜ የሚመጣውን ሳምንቱ ነው ቅዳሜ ለት የወሰዱት ነው። እስከዛሬ መፍትሄ የለውም። እስር ቤት ነው ይላሉ፣ ሁሉ ሰው ደግሞ ሌላ ቦታ ነው ይላሉ። ያለበት ምን ያላወቁም ማለት ነው። በዛ ላይ ደግሞ ትምህርት የምማር አልቻሉም። በቃ ሀሳቤ ከሱ ጋ ሆኖ ማለት ነው። እሱ ዘመድ ነበረች የእሱን ባል የእሱን ባል ሊይዙት ሳለ በተኩስ እንደዚህ ቁጭ ብሎ ተኩሶ እዚያ አመለጠ እሱ እንጂ እሱን ሊያፍኑት ደው ነበር በሰኞ ዕለት ማለት ነው። ሀሳቤም ችግሩን ትምህርት ላይ ሳይሆን ከሱ ጋ ነው ያለ ሀሳቤ ሆናሱ። ናችሁ ልጆቹ አዎ። ስንት ናችሁ? ስምንት ሁለቶች እንማራለን ከዚህ ሌሎች ዛ ነው ያሉ ሁለት ህጻኖች ምናምን አሉ። እና እናትህ አሁን ሰባት ልጅ ይዛ ነው የተቀመጠች ቤት ማለት ነው? አዎ። ቴዎድሮስ ኢትዮ ዘማሪያም ባለልኝ የመጣሁትኝ ከሰከላ ነው። በአማራ ክልል ሰከላ ወረዳ ማለት ነው። ቤተሰቦቿ ደግሞ ወለጋ ነው ያሉት። እና ቤተሰቦቹ እየላኩልኝ ነው የምማረው ግን አሁን ግን በተፈጠረው የኦነግ የበላይነት እዛ ጋር ያለው ግጭት ማለት ነው። መማር አልቻልኩም። የቤክራይ ምናምን ነገር እስካሁን ድረስ አልተከፈለም። በቃ የማንም ስልካቸው ራሱ በፊት ላይ ሰርቶልኝ ነበረ። አሁን ግን በቃ ስልካቸውን ራሱ ማግኘት አልቻልኩም። ምንም ማንንም ማለት ነው። ከአካባቢው የመንግስት አካላት ተጨማሪ መረጃ ለማግኘት ያደረግኩት ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የኦሮሚያ ፖሊስ ኮሚሽን ዛሬ ባወጣው መግለጫ በቄለም ወለጋ፣ በምስራቅና ምዕራብ ወለጋ እንዲሁም በሆሮ ጉድሩ አካባቢዎች የመንግስት ተቋማት አገልግሎት እንዲያቆሙ መደረጉንም የገለጸ ሲሆን የክልሉን ሰላምና ደህንነት በሚያፈርሱ አካላት ላይ እርምጃ ለመውሰድ ዝግጁ መሆኑን በመግለጫው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከዚሁ ጋር በተያያዘ ተቃውሞ የቀረበበትና ግድያና ጥቃት እየተፈጸመብን ነው በሚል የተኮነነው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር የሆኑት አቶ ዳውድ ኢብሳ በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው ነበረ። ለጊዜው ምላሽ ከመስጠት እቆጠባለሁ ብለዋል። በተያያዘ በምዕራብ ኦሮሚያ በአባ ቶርቤ ስም ተደራጅቶ የክልሉ ባለስልጣናትና ፖሊሶች ላይ ግድያ በመፈጸም የሚንቀሳቀስ ቡድንን በቁጥጥር ስር መዋል መጀመሩን የኦሮሚያ ፖሊስ ኮሚሽን ገልጿል። የኮሚሽኑ ጄኔራል ኮሚሽነር አለማየሁ እጅጉ ዛሬ በሰጡት መግለጫ እንደተናገሩት በምዕራብ ኦሮሚያ የሚንቀሳቀሰው የታጠቀ ኃይል በ አስራ ሁለት ፖሊሶች ግድያና ሰባ ሰባቱን በማቅሰል ሀያ ዘጠኝ ንጹህ ሰዎች ነብስና አርባ ሚሊሻዎችን በማቅሰል ተሳትፈዋል ሁለት ሺ ሁለት ሺ ሰባት መቶ ሁለት ሺህ ሰባ ሁለት ክላሽንኮቭ ጠመንጃ ከፖሊስ ጣቢያዎች ግምዣ ቤት መዝረፋቸውንም በመግለጫው ጠቅሰዋል። ዘጋቢያችን ሙክታር ጀማል ከኦሮሚያ ፖሊስ ኮሚሽነር አለማየሁ እጅጉ ጋር ቃለ መጠይቅ አድርጓል። በተከታዩ ዘገባ ይዳስሰዋል። የኦሮሚያ ፖሊስ ኮሚሽን ጄኔራል ኮሚሽነር አለማየሁ እጅጉ፣ ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር ለማድረግ ፈቃደኛ በመሆኖ በአድማጮች ስም በጣም አመሰግኖታለሁ። ኦሮሚያ ፖሊስ ኮሚሽን በዛሬው ዕለት መግለጫ ሰጥቷል። መግለጫው ምን ላይ እያተኮረ ነው? ምን ነበር እንግዲህ እንደምታወቀው በክልላችን በተለይ በምዕራቡ አካባቢ ሰፊ ችግር እንደነበሩና ያንን መከል ወደ ሰላም ለመመለስ የሚደረገው ጥረት አለ። ግን ሰፊ ትግስት፣ ሰፊ ጊዜ ወደ ትግስት የተወሰደ ነው እና ይሄን ብዙ መስዋዕትነት ያስከፈለው የተስፋመስዋዕትነት ተከፈሉበት ሁኔታ ነው ያለው። ንብረትም የወደመበት ሁኔታ ነው ያለው። ይህን ብቻም ሳይሆን መንገዶች ተበሶ የንግድ ስራ የተስተጓጎለበት ሁኔታ አለ። መዋቅሮች በተለይ ቄለም ወለጋና ወራ ወለጋ ላይ ወረዳና ቀበሌ አካባቢ፣ እንዲሁም ዞን አካባቢ መዋቅሩ በተረጋጋ ሁኔታ ዞን አገልገል ያልቻለበት ሁኔታዎች ነው የተፈጠሩት። እነዚህ በኦነግ ሸኔ የሚንቀሳቀሰው የገንዘብ ዘረፋም የተለያየ ቦታ ወደ ሦስት ሚሊዮን የሚሆን ገንዘብ ተዘረፈበት የፖሊስ ጣቢያም ተገብቶ መሳሪያ የተዘረፈበት ሁኔታዎች አሉ። ይህን ወደ ቦታ መመለስ የፖሊስ ኃላፊነት ጸጥታ መዋቅር ኃላፊነት በመሆኑ ፖሊስ ያለበት ነቅተው የሕግ የበላይነት በላይነትን ለማስከበር በጥንቃቄና በቁርጠኝነት ማስራት እንዳለበት ሕዝብም ከዚህ ፖሊስ ጎን እንዲሆን በትጋት ማስራት እንዳለበት የታየበት ነው። ምስራቱም ህብረተሰቡ በቆየ ቁጥር የዕለት ተዕለት ስራውን መስራት አልቻለም። በፖሊስ ላይ በመንግስት ላይ እምነት እያጣ የሄደበት ሁኔታ ያለ ህክም ይህም ደግሞ ፖሊስ ዋናው አላማው ህግን ማስከበር የህግ በላይነትን ማስከበር ከሆነ ድረት ማንም ሀሳብ ያለው አይዲያ ያለው የተለየ ተቃዋሚ ያለው ያለ ያለ ደም ማፋሰስ ያለ ግጭት በመድረክ መነጋገር ማስታቀም ይችልበት አገር አሁን የመጣውን ለውጥ ሰላምን ማስከበል አንዱ አጀንዳ ሆኖ ባለበት፣ ምንም አይነት ደም መፋሰስ እንደሌለበት እኛን ለፖሊስ ሰላሙን ለማስቀጠል የህግ በላይነትን ማስጠበቅ ኃላፊነት እንደሆነ ፖሊሶችን በየደረጃ ያለው አመራርም አባልም ይሄን አውቆ

የህዝብ ቤት ነበር። በምዕራብ ምጣቱ ይሄ ችግር መቀጠል የለበትም ማስተካከል አለበት ብሎ የሚያነሳቸውን ህዝብ ተፋት አላልፍም ሞራል እጅ የሰጡ ወደ ሰላም የሚመለስበት መጨረሻ ላይ የሰላም ሂደቱ ምን ጊዜም ዝግ አይሆንም። የሚፈለገው ሰላም ነው። መስዋዕትነት መከፈል በሌለበት ሰዓት ማንም ሰው መስዋዕትነት መከፈል የለበት አስራ ሁለት ፖሊስ የሞቱበት ከዛም በላይ ከሰባ ሰባት የሚሆኑ የቆሰሉበት ከህብረተሰብ ህይወት ያለፈበት በምንም ተአምር የሰላም ሂደቱን ማስቀጠልና በሰላም ሌሎች አሳይመንቶችን መስራት በሚቻልበት ሰዓት ይህ ችግር መፈጠር ስለሌለበት እና እንደ ፖሊስ የህግ በላይነትን ማንም ይሁን ማን ማስጠበቅ ኃላፊነታችን በመሆኑ በየደረጃ ያለው ፖሊስ አመራርና አባላት ይህን ተግባር ከግብ ማድረስ እና ከዚህ አልፎ የሚገኘውን ህጉ በሚፈቅደው ወደ ህግ የማቅረብ ስራውን ያለምንም ማቅማማት ህገ መንግስቱን የማስከበርና ሰላሙን ማስከበር ኃላፊነቱን እንደወጣ የምለ የዛሬው ተጠቅሷል የዚህ ቡድን ስያሜና ሁኔታውና አሁን በቁጥጥር ስር ተጠርጥረው የዋሉ ሰዎች ሁኔታ ምንድን ነው? ይህን በተመለከተ አጠራር ጎቢያነስ ባለፈው

ከተለያየ አቅጣጫ ህዝብን እየተባበረ ተቆማ እየፈጠር ያለበት ስለሆነ የስር ለመል ተጠባቂ ታውቆ እየተሰራ ያለው መሆኑ እንድታወቅ። ጀኔራል ኮሚሽነር አለማየሁ እጅጉ የኦሮሚያ ፖሊስ ኮሚሽን ኮሚሽነር ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር ስላደረጉ በአድማጮች የስም በጣም ነው የማመሰግነው። አመሰግናለሁ። በዚህም ጉዳይ ላይ አስተያየት እንዲሰጡ የተጠየቁት የኦሮሞ ነጻ አውጪ ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ለጊዜው ይለፈኝ ሲሉ አስተያየት ከመስጠት ተቆጥበዋል። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። የትግራይና አማራ ክልሎች የእግር ኳስ ክለቦች በትግራይ ስታዲየሞች የሚካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳል አሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ ዛሬ በሰጡት መግለጫ እንደ እንደተናገሩት ስፖርት ከፖለቲካ ጋር የሚቀላቅሉ አካላት ሊኮነኑ ይገባል ብለዋል። ሙልጌታ አጽብሃ ከመቀሌ ተከታዩን ዘገባ አድርሶናል። በትግራይና አማራ ክልል የሚገኙ ክለቦች በትግራይ ስቴዲየሞች የሚያካሄዱት ጨዋታ በሰላማዊ መንገድ እንዲጠናቀቅ የትግራይ ህዝብና መንግስት ኃላፊነት ይወስዳሉ ብለዋል የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከአማራ ክልል የሚመጡ የእግር ኳስ በደስታ ነው የምንቀበላቸው። በደስታ መቀበል ብቻ ሳይሆን ጨዋታቸውም በስፖርታዊ ጨዋነት በሰላም ውድድሩ ፎክሩ ተጠናቆ የፈለገው ውጤት ይሁን ምን ይሁን ምን ውጤቱ እኛም በደስታ እንደተቀበልናቸው በደስታም እንደምንሸኛቸው መግለጽ እንፈልጋለን። የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል አመራሮች ጋር ባደረገው ውይይት የትግራይና የአማራ ክልል መንግስቶች ውድድሮች በሰላም ለማጠናቀቅ ኃላፊነት እንደሚወስዱ በሚዲያ ሊያሳውቁ ይገባል በተባለው መሰረት ነው መግለጫው የሰጠሁት ብለዋል ዶክተር ደብረጽዮን። ትግራይ ሰላሟን ጠብቃ የሌሎች ብሔር ተወላጆችም ተከብረው የሚኖርባት ክልል ናት ያሉት ምክትል ርዕስ መስተዳድሩ በስፖርት ላይ ለብቻው የሚፈጠር የሰላም ችግር አይኖሩም ብለዋል። እና ይሄ ስፖርት የፖለቲካ ጨዋታ መጫወቻ መሆን የለበት የሚል አቋም ነው ያለን። ውድድር ነው ህብረተሰቡን ለማዝናናት የሚጠቅም ነው ለማቀራረብ፣ እንጂ የሚያጣላም አይደለም። ስሜቶች እንዲኖሩ በቀላሉ ማርገብ ይቻላል። በሜዳው ላይ ሌላ ፖለቲካ አላማ መሳሪያ መሆን የለበትም። በችለንኛ ለዛ መጠቀሚያ ማድረግ እንደተጀመረ ግን እናውቃለን። ስለዚህ ይህን እኛ በከፍተኛ ደረጃ ነው የምናወግዘው። ለተንኮል ህዝብ ለህዝብ ለማበጣበጥ፣ ወጣት ለወጣት ለማጋጨት የሚደረጉ እንቅስቃሴዎች በሙሉ ነው የምናውግዘው። በእኛም በኩልም የሚታዩ አንዳንድ ችግሮችንም ማስተካከል አለበት። ቀድሞ የወጣ መርሃ ግብር እንደሚያሳየው ቀጣይ ሮብ በኢትዮጵያ ፕሪምየር ሊግ መቀለ ሰባ አንደርታ ከፋሲል ከነማጋ በትግራይ ስቴዲየም በባህር ዳር ስቴዲየም ደግሞ ባህር ዳር ከተማ ከስሑል ሽረጋ ይጫወታሉ ተብሎ ይጠበቃል። ባለፈው ዓመት በኢትዮጵያ ፕሪምየር ሊግ በነበረው የስፖርታዊ ጨዋነት ጉድለት በትግራይና አማራ ክልል የሚገኙ የእግር ኳስ ክለቦች እርስ በርስ ሲገናኙ ጨዋታቸውን በገለልተኛ ሜዳ ይካሄድ ነበር። ይህ አካሄድ ለተጫዋቾች፣ ክለቦች ደጋፊዎችና በጠቅላላ ሕዝቡም ላይ መልካም ያልሆነ ስሜት እየፈጠረ ነው በማለት የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱም ክልል ርዕሳነ መስተዳድሮች ባካሄደው ውይይት መሰረት የእግር ኳስ ክለቦቹ በ2011 የሚያካሄዱት ጨዋታ በየራሳቸውን ሜዳ እንዲያካሄዱ ተወስኗል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም። ሙሉጌታ ለዘገባው እናመሰግናለን። አድማጮች፣ እንግዲህ የዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሮ ነው። መልካም ምሽት። በነገው ምሽት የክርስመስ ወይም የፈረንጆቹ ገና እንገናኝ። ደህና ደሩ። Cheers. खोल सगले सगैम खाती